አቤል አዳሙ በአዲስ አበባ ዩኒቨርሲቲ መምህርና በዛው በአዲስ አበባ ዩኒቨርሲቲ ውስጥ የማህበረሰብ ሬዲዮ ስራ አስኪያጅ ነው። በኢትዮጵያ ቴሌቪዥን የአማርኛ ፕሮግራም ላይ የተመልካቾች እርካታ ምን ያህል ነው የሚል ጥናታዊ መጽሐፍን ጽፏል። ለተማሪዎቹም ከሚዲያ ጋር የተያያዘ ጽሁፎቻቸው ላይ በማማከር ያግዛል። የኢትዮጵያ የመገናኛ ብዙኃን ላይ የአማርኛ ቋንቋን አጠቃቀም በተመለከተ ምን የታዘብከው ነገር አለ? መደበኛውን ሚዲያዎች አሉ። ልክ እንደ ቴሌቪዥን፣ ሬዲዮ፣ ጋዜጦች አሉ ነገሮች እና ቴሌ ሬዲዮ ኤክስዮሞች ላይ የሚሰኙ ነገር ሙሉ አማርኛ ይነገራል ማለት ያስቸግርሻል። ጋዜጠኛው ተጠያቂውም፣ የተለያየ ቋንቋዎች እየተቀላቀሉ ነው የሚነገሩት። ጉራማይሌ የምንለው ዓይነት አጠቃቀም ነው የተሰኑ ነገሮችን ባሳይሽ አሁን የስፖርት አናንገ በተለይ በስፖርት ላይ ለምሳሌ ጎል እንግሊዝኛ ነው። ጎሎች ይልሻል በአማርኛ አረባብ ሲሄድ ማለት ነው። ቴክኒካል ዲሲፕሊን ይልቻል ሚዲያው ላይ አንከርማን ይላል። ቴሌቪዥን ላይ ስታዩ አቴንዳንስ ጥሩ ነው ይልቻል። ፋይናንስ አሪፍ ነው ይልቻል። ከዚህ በተጨማሪ ዲሞክራሲ ሰርቫይቫል ጉዳይ ነው ሲባል ትሰሚ ያለች ጉራማይሌ ቋንቋን መጠቀም በአጠቃላይ ትክክል አይደለም እያልከኝ ነው። በእርግጥ ጉራማይሌ ቋንቋ የሚባለውን አይነት ነገር መጠቀም የሚያስገድግ የሚትገደግበት ሁኔታዎች ሊኖሩ ይችላሉ። ለምሳሌ ቋንቋውን አቻ ፍች ስታችለት በትክክለኛ በሀገረኛ ቋንቋ ወይም በምትናገሬ ቋንቋ የባህሪው ቋንቋ አምጥቶች ለመተግበር የሚያስቸግር ሲሆን ልትጠቀሚበት ይችላለች። ሌላው ሰዎች ራሳቸውን በራሳቸው የመግለጽ የቋንቋ ችግር ካለባቸው የሚያደርጉት ነገር ከሆነ በመገናኛ ብዙኃን በተለይም ጋዜጠኛ መረጃን በሚያስተላልፍበት ሰዓት ትክክለኛ ያልተበረዘ ቋንቋን መጠቀም ይገባዋል ይላል አቤል። ሚዲያ የተማረው አካል አለም መካከለኛ አድማጭ አለ ደግሞ ምንም ማይን የሆነ አድማጭ ማለት ነው። እነዚህ ሁሉ አገናዝበሽ የምትናገሪ እና ካልሆነ ጥቅም የለውም። ምክንያቱም ጋዜጠኛውም ከዛ ያለው ትክክለኛ የሆነ መረጃ ለማስተላለፍ ስለሆነ፣ አንዳንድ የግል ትምህርት ቤቶች የአማርኛ ቋንቋን በትምህርት ቤቱ ግቢ ውስጥ እንዳይነገር እየከለከሉ አሉ ይባላል። ስለዚህ ሁኔታ ምን ትላለን? የሚገርምሽ ነገር አሁን ከዚህ ጊዜ ያን ጓደኛዬ ከሆነ ግል ትምህርት የተቀጥሮ ስልክ ደወልኩለት ደወልኩለትና በአማርኛ ማውራት ስለማይፈቀድልኝ እባክህ በእንግሊዝኛ እናውራለኝ በእንግሊዝኛ ለማውራት ሞክረናል። አሁን አሁን አሁን እንኳን ማለት ነው። እና የሰዎች በቋንቋቸው እንዲናገሩ የህግ ማዕቀብ ባለበት ሀገር ነው እንደዚህ ዓይነት ነገር የሚፈቅሩ ትምህርት ቤቶች ሲከሰቱ ዝም መባባት ሳናነ ይገርምሽ። ቋንቋ ማንነታችን ነው፣ ኩራታችንም ሊሆን ይገባል። የሀገር አቀፍ ቋንቋችን አማርኛን በትክክል የሚናገር ሰው እየጠፋ ነው። በተለይም በከተሞች እንግሊዝኛን ከአማርኛ መደባለቅ የምሁርነት መገለጫ አይደለም ይለናል። የራሳችን ቋንቋም በደንብ አይችሉትም፣ የባዕድን ቋንቋ በደንብ አይችሉትም። ስለዚህ ተናሀፍ ከዛም ከዚህ እያለ ቋንቋውን እየገደለብሽ ይሄዳል ማለት ነው እና ይሄ አንዱ ልትታዘዩ ነገር ነው። አሁን ደግሞ አንዳንዴ ቅላጫቸው እየተቀየሩ ልክ የእንግሊዝኛ ተናጋሪ የውጭ ፈረንጅ መጡ ሲያወራ ልክ እንደሚያደርገው አይነት የድምጸቱ ሁሉ እየተቀየረ መሰሚያቸው አማርኛዎች አሉ። ለምሳሌ እረ አይወራም እንጀራ እንጀራ አይነት ነገር ይልሻል። አሁን እንዲሁም አሁን አሁን በፖለቲካ ስብሰባ ላይ የምትሄጂ በሚዲያ ላይ የምትሄጂ በየትኛውም ቦታ ላይ የምትሄጂ በቀበሌም ደረጃ ስትሄጂ በትክክለኛ በቋንቋ የሚናገር ይሰጣጫለች። ገበሬም እንኳን ሰብስቦ አማርኛውም በትክክል የሚናገር ይሰጣጫ። መሀል ላይ የምሁርነት መገለጫ ይላሉ አንዳንድ ሰዎች። አሁን እናቃለን ለማለት የእንግሊዝኛ ቋንቋ ሲቀላቀልብሽ ታያለ። ድርሰቶችም ስታይ አንዳንድ የማነባቸው በአማርኛ ቋንቋ ሲጻፉ በአማርኛ ወጥ ነው ሲጻፉ አታያቸው መሀል ላይ የሚቀላቀሉ ነገሮች ሳያስፈልጉ ማለት ነው አቻፍች እያላቸው የምታያቸው ነገሮች አሉ። ጋዜጠኞችም እንደዚህ ናቸው። እንደ አንድ ምሳሌ ብነግርሽ አንድ የጀርመን ድምፅ የአማርኛ ፕሮግራም በዚህ በቋንቋን ራስን መግለጽ ባለመቻል ላይ ለመስራት ፕሮግራም ሲጀምር ምን ያህል መሰለሽ ጋዜጠኛው በርካታ ኢትዮጵያውያን አማርኛ ተናጋሪዎች ግን ሀሳባችንን ኤክስፕረስ ማድረግ ዲፊካልት ሲሆንብን ይታያል። እዚህ ላይ ፕሮብሌሙ ምን ይሆን? አማረኛ ኢናፍ ቃላት ሳይኖር ቀርቶ ነው ይልና፣ የዛሬ ፕሮግራማችን በዚህ ጉዳይ እንነጋገራለን ብሎ ጋዜጠኛ ራሱ ይገባል። ሁሉም ተሳትፎ ያደርጋል። በአሁኑ ሰዓት እኔ ለምን እንደሆነ አይገባኝም። እስቲ አንድ ጊዜ አቤልን ላስቆመውና ከተለያዩ የማህበረሰብ መገናኛ ብዙሀን ላይ የሰበሰብነውን ጉራማይሌ ንግግሮች እናስደምጣቸው። ኮንቴክስቹዋል ሚኒንግ የሚፈልጉ ነገሮች እንደዛ እንደዛ አይነት ነገሮችን እንዲሁም ደግሞ ናን ማኑዋል ፊቸር የምንላቸው ቴክኒካሊ ወይም ደግሞ እንደዚህ በፊት የሚገለጹ ነገሮች ፋስታል ኤክስፕሬስ ነገሮችን ጨምረን ስናገር ቀጥታ ወደ ምልክት ቋንቋ እንዲቀየር ከዛ ደግሞ ምልክት የሚያደርገው ሰውዬ ወደ ቪዲዮ ሪካርድ ተደርጎ እኔ ቀጥታ በድምጽ እንድሰማው ማለት ነው። ዛት ሚስ ኮምፕሊኬሽኑ ኢዚ ይሆናል እና ምንድነው የምናደርገው? አረጋው መጀመሪያ ሳውንድን ወደ አማርኛ ቴክስት እንቀይራለን። ዘንድ አሁን የጻፍነው ነገር ቴክስቱን ተቀብለው ወደ ሳይን ይቀይራል። ለምሳሌ ባለፈው አመት የባህር ዳር ከተማን የቱሪስት ኢንፎርሜሽን ሲስተም በማፕ የተደገፈ ትልቅ አፕሊኬሽን ሰርተው በጣም የጠነከረ ቤዝ ያለኝ ሰው ነኝ ብዬ ያስባለኝ ከፋሚሊ ወይም ከቤተሰቤ ውስጥ በስኬጁል ነበረ ስለምንሰራው በእርግጥ ቋንቋ ያድጋል። አንዳንድ የባህል ቋንቋዎች ሲሆኑ ህብረተሰቡ እየወረሳቸው ሲሄድ እንዳንቺ ቋንቋ እርግጥ ወሻቸው እና የራስሽን የሆነ ማተታ ወይም መግለጫ ፈጠሻቸው ትጠቀሚበታለሽ። እኛ አገር ግን እንደዛ አይነት አይደለም። ብዙ ሰው በቃ ፖለቲከኛውም ጋዜጠኛውም ሁሉም እየቀላቀለ ነው የሚያወራው እና በእውነት ለመናገር ራሳችንን ለመግለጽ እምነታችንን፣ ባህላችን፣ ወጋችንን፣ ተረታችንን ለመግለጽ ስለማንችል እያፈር ይሆንና ማንነታችን እየጠፋ ይሄዳል። ምክንያቱም ጉራማይሌ ቋንቋ ጉራማይሌ ማንነትን ስለሚፈቅድ። ለዚህ ምን መፍትሄ ሊሆን ይችላል ብለህ ታስባለህ አንተ? በግል ቋንቋ ክህሎት ነው እንጂ ራሱን የቻለ እውቀት አይደለም። እንደ ፊዚክስ እንደ ሂሳብ እውቀት ነው ብለሽ እውቀትና ማወቂያ ምንጫርቤት አትገልችም። ግን ማንኛውም ነገር ሲሰራ ጋዜጠኞች ለቋንቋቸው ለባህላቸው ትኩረት መስጠት አለባቸው። ደራሲዎች በተቻለ መጠን በራሳቸው ቋንቋ በሚጽፉበት ቋ በእንግዜኛም ከሆነ በእንግዜኛ በአማርኛም ከሆነ በአማርኛ መግለጽ መቻል አለባቸው። ያ ስናነት የቃላት ችግር ያለብን ሰዎች ቃላት የቃላት ችግሮቻችን ፈጣ ይረዳናል። የሁሉም አስተዋጽኦ ያስፈልጋል። ትምህርት ቤቶች ትልቁን ይጫወታሉ። ስለዚህ ትምህርት ቤቶችን በሀገር ህግ መሰረት በቋንቋው መሰረት መሄዳቸውን በፖሊሶች መሰረት መሄዳቸውን መንግስት ራሱ የሚመለከተው አካል ማረጋገጥ መቻል አለበት። ስለ ቋንቋ እጃም ኢትዮጵያ እያለው ቋንቋ Never mind. Is it? Why was that? When you you શું શું